ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ ሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። እንግዲህ ክርስቶስ እኔ ልሙት እናንተ ኑሩ እያለ ነው የተሰቀለው። መስቀል የተሸከመው በደል ኑሮበት ሳይሆን ስለኛ ነው የተሰቀለው፣ የተቸነከረው፣ የለማው፣ የሞተው፣ የተቀበረው። አሁን እኛ ደግሞ እኔ ልኑር፣ አንተ ሙት እናንተ ሙቱ እያል ነው በተቃላል ሰዎችን የምናሳድደው። እና በጣም ይገርማል። የትንሣኤ በዓል እንግዳችን ብፁዕ አቡነ ኤርሚያስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ናቸው። የትንሣኤን ፋይዳና አንድምታ ላለንበት ሕይወት የሚቸረውን ትምህርት ጨምረው ያስረዱናል። ዕለቱ እሁድ ሚያዝያ 8 2015 ዓ ም በዓለም ዙሪያ በክርስትና እምነት ተከታዮች ዘንድ የትንሣኤ በዓል እየተከበረ ነው። በዓሉን ለምታከብሩ አድማጮቻችን በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ይበደም በኋላ እንዳንተ

ለሁላችንም የሚሆን ነው አሁን በአመዛኙም ራስዎን ጠይቀው ለራስዎ የሚመልሱት አሊያም አብሮት ካለ የቤተሰብ አባል ወዳጅ ወይም ጓደኛ ጋር የሚጨዋወቱት የአዲስ አበባውን መስኮት ለመክፈት መለስ ስንል ደግሞ ንጉሴ አክሊሉ በመስኮቱ ብቅ ብሎ የዛሬውን የትንሣኤውን ይለናል ጤና ይስጥልን። እንደምንሰነበታችሁ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና አሉላ ከበደነን ከዋሽንግተን ዲሲ ሳምንታዊ ሰላምታችንን እናቀርባለን። ከልዩ ልዩ የትንሣኤ ቅንብሮቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እሁድ ከሆነ ምሽቱ የራዲዮ መጽሔት ነው። ሰዓቱ አሁን የሰዓቱ የዓለም ዜና ይቀድማል። ጠብቁን። ጤናስጥልኝ አድማጮች ከምሽቱ ዜናዎች ጋር ኤደን ገረመው ነኝ። በሱዳን በታጣቂ ኃይሎች መካከል ግጭቱ ተባብሶ ቀጥሏል። ትላንት ቅዳሜ ጠዋት ሚያዝያ 7 2015 ዓ ም ሳፍ በሚል ምህጻረ ቃል በሚታወቁት በሱዳን ታጣቂ ኃይሎች እና በአጣዳፊ የድጋፍ ኃይሎች አርኤስኤፍ ሚሊሻዎች መካከል የተጀመረው ግጭት በካርቱም ተባብሶ እንደቀጠለ ነው። ግጭቱ እንደ ዳርፉር ወዳሉ ከተሞችም እየተስፋፋ መሄዱ ተነግሯል። በሱዳን መዲና በካርቱም ከባድ የሆኑ ታንኮች፣ መድፎችና የጦር አውሮፕላኖች ጥቅም ላይ መዋላቸውም ተዘግቧል። ግጭቱ የሽግግር መንግስት ምስረታን በተመለከተ ውጥረት የተሞላበት ለሳምንታት የዘለቀ ውይይትን ተከትሎ የተከሰተ ነው። የዓለም አቀፉ የቀይ መስቀል ኮሚቴ ግጭቱ ከፍተኛ ቁጥር ያላቸው ሲቪሎች በሚኖሩባቸው አካባቢዎች የሚደረግ በመሆኑ የግጭቱ ተሳታፊዎች በሙሉ ዓለም አቀፍ የሰብአዊ መብቶችን እንዲያከብሩ ጥሪ አድርጓል። በሌላ በተያያዘ ዜና በግጭቱ ሶስት የዓለም የምግብ ፕሮግራም ሰራተኞች በሰሜናዊ ዳርፉር አካባቢ በስራ ላይ ሳሉ ህይወታቸው አልፏል። በሱዳን የተባበሩት መንግስታት ድርጅት የተቀናጀ የሽግግር እርዳታ ልዑክ ዩኒታምስ ዋና ስራ አስፈጻሚ ቮልከር ፐርቴስ ሰብአዊ ድጋፍ ሲሰጡ የነበሩት የመንግስታቱ ድርጅት ሰራተኞች ላይ የደረሰውን ጉዳት አውግዘዋል። ዋና ኃላፊው ባወጡት መግለጫም የመንግስታቱ ድርጅት የሰብአዊ ድጋፍ መስጫ ማዕከላትን የማጥቃት አዝማሚያ መኖሩ በጣም አስደንግጦኛል ያሉ ሲሆን አያይዘውም ሲቪሎችና ሰብአዊ ድጋፍ የሚሰጡ የእርዳታ ተቋማት ሰራተኞች ኢላማ አይደሉም ሲሉ አሳስበዋል። በዱባይ የመኖሪያ ህንፃዎች ላይ በተነሳ የእሳት አደጋ አስራ ስድስት ሰዎች ሲሞቱ ዘጠኝ ሰዎች ተጎዱ። በዱባይ የተባበሩት አረብ ኤሚሬትስ በህዝብ መኖሪያ ህንጻዎች ላይ በደረሰ የእሳት ቃጠሎ አስራ ስድስት ሰዎች ሲሞቱ ዘጠኝ ሰዎች መጎዳታቸውን ባለስልጣናት አስታወቁ። ትናንት ቅዳሜ ዕለት በሰማይ ጠቀስ ህንፃዎቿ የምትታወቀው ዱባይ ውስጥ ባለውና የከተማውን ምጣኔ ሀብት ይደግፋሉ የተባሉ የቀን ሰራተኞች በሚኖሩበት ታሪካዊ ዲየራ አካባቢ እሳቱ መነሳቱ ታውቋል። አካባቢው የቀን ሰራተኞች በጋራ የሚኖሩበትና ተቀጣጣይ በሆኑ ችፑድ ፋይዝቶችና የመታጠቢያ ቤት ጨርቆች የተሞላ መሆኑን ተነግሯል። የዱባይ የሲቪል መከላከያ የመገናኛ ብዙሃን ቢሮ የሟቾችን ቁጥር ይፋ ያደረገ መረጃ ቢያወጣም ባለስልጣናት ግን የአሶሺየትድ ፕሬስን ጥያቄዎች ለመመለስ ፈቃደኛ አለመሆናቸውን ኤፒ ዘግቧል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። ከሀምሳ በላይ ፍልሰተኞች የሜዲትራኒያን ባህር ላይ ከሞት ተረፉ። ትላንት ቅዳሜ ከሰዓት የጣሊያን የድንገተኛ ግብረሰናይ የነፍስ አድን መርከብ በማዕከላዊ ሜዲትራኒያን ባህር ላይ ሀምሳ አምስት ፍልሰተኞችን ህይወት ታድጓል። ግብረሰናይ ድርጅቱ ከፍልሰተኞቹ መካከል ሶስት ሴቶች፣ ሶስት ሕጻናትና ሶስት ወላጅ አልባ ታደ ደጋጊዎች መኖራቸውንም አስታውቋል። ፍልሰተኞቹ በዓለም አቀፍ የውሃ አካል ላይ አስር ሜትር እርዝመት ባላትና አንደኛው ሞተሯ በተበላሸ አነስተኛ ጀልባ ከሊቢያ ጠረፍ ተነስተው ሲሄዱ መታየታቸውን የነብስ አድን ቡድን ተልዕኮ ዋና ኃላፊ ኢማኑኤል ናኒኒ አስታውቀዋል። ግብረሰናይ ተቋሙ ከሶስት ቀናት በኋላ ፍልሰተኞቹ ሰላማዊ በሆነው በሰሜናዊ ጣሊያን ማሪና ዲ ካራራ ለማሳረፍ ሀሳብ መኖሩንም አስታውቋል። ፍልሰተኞቹ ከአይቮሪኮስት፣ ግብጽ፣ ኤርትራ፣ ናይጄሪያ፣ ፍልስጤም፣ ሱዳንና ሶማሊያ የመጡ ናቸው። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ እንደ አውሮፓውያን አቆጣጠር የ2023 የመጀመሪያዎቹ ሶስት ወራት ከባለፉት ስድስት አመታት በላቀ በህገ ወጥ አዘዋዋሪ ጀልባዎች ለሚያቋርጡ ፍልሰተኞች ገዳይ የሆነው የመጀመሪያው ሩብ አመት ነው ሲል አስታውቋል። ኤጀንሲው አክሎም ይህም የሀገራት የነፍስ አድን ሂደት በመዘግየቱ ምክንያት የተከሰተ ነው ብሏል። በመጨረሻም አንድ የተከበሩ የሩሲያ የጦር ሹም ወደ ዩክሬን ተመለሱ። የዩክሬን ፕሬዚዳንት ቮልዲሚር ዘለንስኪ ትላንት ቅዳሜ ባደረጉት ዕለታዊ መግለጫቸው የዩክሬንን የሰላም ቀመር በተመለከተ ከፈረንሳዩ አቻቸው ኢማኑኤል ማክሮን ጋር ዘለግ ያለ ውይይት ማድረጋቸውን አስታወቁ። ዘለንስኪ ውይይታቸውን ፍጹም ነባራዊ ሁኔታውን ያገናዘበና ና ጠለቅ ያለ ሲሉ ገልጸውታል። ሁለቱ መሪዎች በመጪው በጋ ስለሚደረገው የሰሜን አትላንቲክ ጦር የመሪዎች ስብሰባ በተመለከተም ተወያይተዋል። በሌላ በኩል የብሪታንያ መከላከያ ሚኒስቴር ዛሬ እሁድ ዕለት ባወጣው የስለላ መረጃ የሩሲያ የዩክሬን ወረራን አስመልክቶ በሩሲያ ቪዲር የአየር ወለድ ጦር አዛዥ የሆኑት ጄኔራል ማካሂል ቴፕሊንስኪ በጥር 2023 ከስራቸው ከተሰናበቱ በኋላ በዩክሬን ወገን በትልቅ ሚና የመመለሳቸው እድል በጣም ከፍተኛ ነው ብሏል። ሚኒስቴሩ ተፕለንስኪን በደረጃና በማዕረግ ሩሲያ ውስጥ በሰፊው ከሚከበሩት ጥቂት ከፍተኛ ጄኔራሎች መካከል አንዱ ሳይሆን አይቀሩም ሲልም ገልጿል። አያይዞም በስራቸው ላይ በቅርብ ጊዜ የታየ ውዝግብም በሩሲያ በአጠቃላይ በጦር ውስጥ ባሉ አንጃዎች መካከል በዩክሬን ስላለው የሩሲያ ወታደራዊ አካሄድ ከፍተኛ አለመግባባት መኖሩንም ያሳያል ብሏል። በተያያዘ ሩሲያ ስልቫኒክ የተሰኘችውን የዩክሬን ከተማ ላይ በፈጸመችው የአየር ድብደባ 21 ሰዎች ሞተዋል። በአንጻሩ ዛሬ በተከ የተከበረው የትንሣኤ ክብረ በዓል ላይ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሞስኮ በሚገኘው አዳኙ ክርስቶስ በተሰኘው የሩሲያ ኦርቶዶክስ ካቴድራል ውስጥ የቅዳሴ ስነ ስርዓት ታድመዋል። አድማጮች የምሽቱ ዜናዎች እዚህ ላይ ተጠናቀቁ። ከአሜሪካ ድምጽ ዋሽንግተን ዲሲ የደን ገረመው በድጋሚ ጤና ስጥልን እንደምናመሻችሁ፣ ክብራትና ክብራን አድማጮቻችን ሚያዝያ 8 2015 ዓመተ ምህረት ዛሬ ዕለቱ በዓለም ዙሪያ በክርስትና እምነት ተከታዮች ዘንድ የትንሣኤ በዓል እየተከበረ ነው። በዓሉን ለምታከብሩ አድማጮቻችን በሙሉ በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የፕሮግራሙ አዘጋጅና አቅራቢዎች ቆንጅታይና አሉላ ከበደነን አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ይቅር በገባለት ቃሉ አባትህ ለእኛ አባት አንተ ለእኛ ሞተ ልንድን ከኃጢአት እኛን አድናለሁ ብለህ ከመከራ መስቀል ተሸክመህ አትውጣ ተራራ በጨካኞች ጅራፍ አይገረፍ ጀርባ ምስማር አይቸንከር በእጅና በግሮች በጦር አይወጋ አይበሳ ጎን አትጠጣ ፍጹም የሐሞት መራራ አድናለሁ ብለህ እኛን ከመከራ። መከራህ አይብዛ መከራችን ላይቀር ተንገላታ አትሙት አትሰቀል ይቀር ተከባብሮ መኖር አብሮ መብላት ቀርቶ ጥላቻ ጭካኔ መከራ በርክቶ ወንድማማችነት ፍቅር መተባበር አንድነት ነጻነት ፍጹም ጠፍተው ካገር መቻቻል ደግነት ከሀገር ተሰደው ግፍ በደል በርክቶ ሞልቶ ፈሶ ጽዋው ሰው ሆነን ሰው ካልሆን ተፈጥረን ባምሳልህ ከሰማይ ሰማይ ወርደ ከዙፋነ። አፈር ለባሽ ገላ ከንቱ ስጋ ለብሰህ አትሰቀል በቃ እኛ ላድን ብለህ ይልቅ እስከ ሰሙህ እንዲህ ምከራቸው እንደዚህ በላቸው ሥልጣን ላዋስካቸው ሥልጣን ተገናርጎ ቀምቶ የበላ ለሥጋው አድልጦ ገኑን ያጉላላ ዘረኝነት አርሶ ቂም በቀል የዘራ የሚያበዛ ትቢት ሰው የሚያስፈራራ ውሸት ያመረተ በደል የከመረ፣ በግፍ የገደለ ወይን ቤት ያጐረ ጥላቻን አንግሶ ፍቅርን ያኰሰሰ ወንድሙን የገፋ በደል ያነገሰ ቁጣዬን አብዝቶ መከራውን ያጭዳል። ሕዝቤን አታጉላሉ ከእንግዲህ ይበቃል ብለህ ንገራቸው። ልቦና ቢገዙ ድንገት ቢመለሱ ወደ ሕሊናቸው። ግን የሕዝብህን ጩኸት እየሰማ ጆሮ ስቃይ መከራውን እያየኸው ባይነ ሲካድ ሰብእናው ፈጥረኸው ባምሳል ዝምታ ከበዛ ከዘገየ ፍርድህ ኤሎሄ ኤሎሄ ላማ ሰበክታኒ ላባትህ ልናገር ቁም ስቅልህ ይብቃ፣ እኛ ልዳንምና አትሰቀል ይቅር። ከሰቀል ቅር በተሰኘችው እና የፈረንሳዩ የረጅም ጊዜ የራዲዮ መጽሔት ቤተኛችን አስራደው ባደረሱን ግጥም ዝግጅታችንን ጀምረናል። አስራደው ግጥማቸውን በላኩበት ደብዳቤያቸው ኢሜይል ወይም የኤሌክትሮኒክ ደብዳቤ ነው። በዚህ ደብዳቤያቸው ያሰፈሩት ማስታወሻ ሌላ መልእክት እንዳላቸውም ይጠቁማል። ሰላም ወንድሜ አሉላና እህቴ ቆንጅት እንደምን ከረማችሁ? ሲሉ በሰላምታ ይንደረደራሉ አስራደው። ለፈጣሪ የጣፍኳትን ደብዳቤ በመልአኩ ገብርኤል በኩል በደመና ታጅባ አጅባ በአየር ላይ ትወነጨፍ ዘንድ ወደ እናንተ ስድጃታለሁ። የራዲዮ መጽሔት ዝግጅት እሁድ የትንሣኤ ዕለት በመዋሉ አትሰቀል ይቅር የምትለዋንም ግጥሜንም ይላሉ አስራደው ያነበብናትን ግጥማቸውን በመጥቀስ የራዲዮ መጽሔት ዝግጅት እሁድ የትንሣኤ ዕለት በመዋሉ አትሰቀል ይቅር የምትለውንም ግጥሜን አዳብዬ ልኬላችኋለሁ። አክባሪያችሁ የራዲዮ መጽሔት ቤተኛ አስራደው ከፈረንሳይ። አስራደውን ለግጥማቸው አመስግነን ወደ ቀዳሚው ዝግጅት እንዝለቅ። የትንሣኤ ፋይዳና አንድምታ በእምነትም በሕይወትም ላለንበት ሕይወት የሚቸረውን ቁም ነገር ጨምሮ ወደሚመለከተው ቀዳሚው ቅንብራችን ነው የምናመራው። የትንሣኤ በዓል ልዩ እንግዳችን ብፁዕ አቡነ ኤርሚያስ የሰሜን ወሎ አገረ ስብከት ሊቀጳጳስ ናቸው። አቡነ ኤርሚያስ የክብር ዶክተርም ናቸው። አባታችን፣ እንኳን ለብርሃነ ትንሣኤው በሰላም አደረሰዎ። አሜን። እንኳን ሁላችንንም በሰላም በሕይወት አደረሰን። ብዙ አባታችን መነሻው ስቅለቱ እንደመሆኑ የስቅለቱን ትርጓሜና አንደምታ ለአድማጮቻችን ቢያስረዱልን። በጣም ብዙ ትምህርት የምናገኝበት በዓል ነው የስቅለትም የትንሣኤም በዓል ለምሳሌ እኛን ከጠፋንበት ለማዳን ያደረገው ጉዞ መሆኑ ይታወቃል። በዚህ እኛን ፈልጎ የማግኘት ከወደቅንበት የማንሳት ስራው ላይ ብዙ የተማርነው ነገር አለ። በጥቅሉ ባሳለፍነው ነው ዓርብ የስቅለትን በዓል ስናከብር ያየነው እና የተረዳ ነው። እኔ ልሙት እናንተ ኑሩ፣ እኔ ልቁሰል እናንተ ዳኑ፣ እናንተ ተፈወሱ የሚል ነው። አጠቃላይ የክርስቶስን ተላልፎ መሰጠት በተመለከተ ስናስብ ስናወሳ፣ ምንም በደል የሌለበት ወደ በደል ነው፣ ወደ እኛ መጣ። ለይቅርታ ስለ እኛ በመስቀል ላይ ተላልፎ ተሰቀለ። በመስቀል ላይ ሆኖም በምስማር ተቸንክሮ በራሱ ላይ የሾህ አክሊል ተደፍቶበት ስጋው እየተቆረሰ ደሙ እየፈሰሰ ባለበት ጊዜ የዚህ ህመም ስሜት ቀላል እንዳልሆነ እንረዳለን። የሚገርመው ግን በዚህ መካከል እያስታወሰ እያሰበ ያለው አሁንም በመስቀል ላይ የሰቀሉትን ሰዎች ህይወት ሳይቀር አባቶ የሚያደርጉትን አያውቁምና ይቅር በላቸው ሲል የእሱን ቁስል ከማዳመጥ አልፎ ነገ የእነሱን እጣ ፈንታ በተመለከተ ነበር ያስብ የነበረው። በዚህ ክፉ ድርጊታቸው ደንሳ ሳይበቁ ቢሞቱ ቢያልፉ ምን አይነት ዘላለማዊ ቅጣት እንደሚጠብቃቸው ያውቃልና አባት ሆይ፣ የሚያደርጉትን አያውቁምና ይቅር በላቸው። መቼም አለማወቅ ነው ግፍ መፈጸም እንደ እንደ ጀብዱ ሰዎች ልንቆጥረው እንችላለን። ግን ይሄ የሚያደርጉትን አውቁምና ይቅር በላቸው አለ። እንደው ሰው የትንም ያህል ቢከፋብን፣ ቢፈጽምብን የእኛ ድርሻ መሆን ያለበት ስለ እሱ መጠለይ፣ ክፉ አስተሳሰቡን፣ ክፉ ድርጊቱን ተመልክቶ መጸጸት የሚችልበትን እድል እንዲያገኙ እግዚአብሔርን መጠየቅ እንደሚገባ በትክክል በመስቀል ላይ ሆኖ እያስተማረን ነው። የሚገርመው ከዚህ በመቀጠል ደግሞ በቀይ በግራ ከተሰቀሉት ወንበዴዎች መካከል በቀኝ የተሰቀለው ይሄን ቸርነት ልጠቀምበት አለ። እንደው የሰቀሉትን እንዲህ ካሰበላቸው፣ ከጸለየላቸው ይህን ያህል ቸርነት ካለው እኔ ወንበዴው እኔ ከጽድቅ ስራ የራቁት ለምን ይህን እድል አልጠቀምበትም በሚል አቤቱ በመንግስትህ አስበኝ እያለ ይጮህ ነበር እና እግር እጅ በችንካር ተመትቶ ከእንጨት ጋር ተሰፍቶ በራስ ላይ የሾህ አክሊል ተደፍቶ ደም እየፈሰሰ የዛን ህመም ስሜት ሳያዳምጥ የወንበዴውን ጩኸት ሰምቶ መልስ ሲሰጠው እናያለን። ዛሬውኑ ከኔ ጋር በገነት ትኖራለህ የሚል ድምፅ አሰማው እና ይህ ምንን ነው የሚያሳየው? ራስን ረስቶ ሌላውን ማስታወስ፣ ራስን ዘንግቶ ሌሎች መፈለግ መሆኑን ነው የሚያሳየን። ማን ነው በእውነት ይሄን የሚያደርገው? ከገሌ ችግር ይልቅ የእኔ ችግር ይበልጣል ብለን የሌሎቹን መውደቅ መጥፋት፣ ብዙ ጊዜ ሳናስብ ቅድሚያ የምንሰጠው ለኛ ነው። ክርስቶስ ግን በጣም በሚገርም ሁኔታ ራሱን ረስቶ ይሄን ወንበዴ ሲያስታውሰው የእሱን የቁስል ስሜት ሳይገነዘብ የዛን ወንበዴ ጩኸት ሲያዳምጥ አይተናል። እና ራስን ጥሎ ሌላውን ማንሳት ራስን ረስቶ ሌላውን ማስታወስ እንደሚገባ በዓለ ስቅለቱ ተምረናል። ብዙ አባታችን እንግዲህ ቀደም ብለው ለዚህ ሁሉ መነሻ የሆነውን የስቅለቱን ትርጓሜና አንድምታ አስረድተውናል። ዛሬ ትንሣኤ ላይ ነው የምንገኘው እና ለመሆኑ የትንሣኤ ውስጥ ትርጉም እንዴት ነው የሚወሰደው? እንግዲህ ወደ ትንሣኤው ስንመጣ እንደ በመጀመሪያ ደረጃ በጣም የሚገርመው በዮሐንስ ወንጌል ምዕራፍ አስራ አራት ቁጥር ስድስት ላይ እኔ መንገድ፣ እውነት፣ ህይወትም ነኝ ብሎ ስለ ራሱ ሲያስተዋውቅ አይተናል፣ ሰምተናል፣ አንበናል። እና እውነት የሱንም ያህል ብትጠላ፣ ብትጣል፣ ብትደበቅ ተደብቃ የማትቀር መሆኗን በክርስቶስ ህይወት ነው ማየት የተረዳ ነው። እኔ እውነት ነኝ አለ። ይህን እውነት ለማጥፋት ሰዎች አድመዋል። ለጲላጦስ አስወግድልን ብለዋል። አስወግዶላቸዋል፣ ሰጥቷቸዋል፣ ገለውታል፣ ቀብረውታል። እውነት ተሸሽጋ አትቀርምና በሶስተኛው ቀን መቃብር ክፈቱልኝ፣ ድንጋዩን አንሱልኝ ሳይል ተነስቷል እና እኔ በዚህ በጣም የምረዳው እንደ እውነት ተደብቃ የማትቀር መሆኑ የትንም ያህል አረም ብንጥልባትም፣ ቆሻሻ ብንጥልባትም እውነት እውነት ናት አጠፋል። ይሄ እንደ ክርስቶስ ሕይወት አይተናል። ሊቁ ቅዱስ ያሬድ ተንሰአ ወአንሰአ ሁሎ ሙታነ ክርስቶስ ተነሳ ሙታንንም አስነሳ ይላሉ። መነሳቱ ደግሞ የብቻው አይደለም። ብቻውን ከሰው ተለይቶ ሞተ፣ ሲነሳ ደግሞ ሁሉን አስነሳ ነው የሚለ አባታችን። ዛሬ ላይ ሆኖ ከዚህ ቀደም ሲል ተዘረዘሩልን ምን ትምህርት መቅሰም ይቻላል? በዚህ ቀን በዚህ በዓል በጣም ልንገነዘበው የሚገባው እውነት ማደግ ብቻን አይደለም፣ መነሳት ብቻን አይደለም መለወጥ ብቻን አደለም እንደ ክርስቶስ ነው። ክርስቶስ ተነሳ፣ ሙታንን ጨምሮ አስነሳ። ክርስቶስ አረገ። ማረግ የሁላችንንም መውጣት አመለከተ፣ አረጋገጠ። ስለዚህ በእውነት ይህም በዓል የምናከብር ሰዎች ከጎናችን ብናግዛቸው ከድህነት መቃብር ከድንቁርና መቃብር መነሳት የሚሹ በጣም ብዙ ሰዎች አሉ። እኛ ስናውቅ እነሱም እንዲያውቁ መንገድ መክፈት እኛ በኑሮ እኛ በሀብት ስንደወድ ስንነሳ በድህነት መቃብር ላይ ያሉ ሰዎች እንዲነሱ ማድረግ እንደሚገባንም ማሳያ ነው። በዚህ ሁኔታ ተነሳ እንዳለን ቅዱስ ያሬድ በተለይ ደግሞ ወንጀላውያኑ እንደጻፉልን ከተነሳ በኋላ መጀመሪያ ለማርያም መግደላዊት ቀጥሎም ደግሞ እናቶች ነው የተገለጸው። እና ሴቶቹ ሲላቸው ሂዱ ለጴጥሮስ እንደተነሳው ንገሩት፣ ለተማሪዎቼ እንደተነሳው ንገሯቸው አለ። በተለይ በተለይ ጴጥሮስ ለይቶ ስሙን የጠራው ለምንድን ነው ስንል ጴጥሮስ አላውቀውም፣ አላውቀውም፣ አላውቀውም እያለ ሶስት ጊዜ ከማለ ከተገዘተ በኋላ ዶሮ ይጮኻል። ጴጥሮስ ዶሮ ሳይጮህ ሶስት ጊዜ ትክደኛለህ ያለውን አሰብና ጴጥሮስ ምርር ያለ ልቅሶ አልቅሷል። በዚህ ጊዜ ክርስቶስ ተቀብሎት ነበርና በተለየ መልኩ ከሌሎቹ ደቀ የአንድን ደቀ መዝሙር ስም እንኳን ሳይጠራ የእሱን ስም ጠርቶ መነሳት ንገሩት አለ። ምን ያህል በንስሐ ይቅር እንዳለው ጴጥሮስ እንዲጥናና ከፍቅር ልቡ እንዳላወጣው ለማሳየት ይሄን አለ። ሁሉንም ደቀ መዛሙርት ከሙታን ተነስቶ ሰላምን ሰጣቸው። እንግዲህ በዚህ መካከል በተለይ በተለይ ደግሞ ውለታውን ያልዘነጉ ሴቶችንም አንረሳቸውም እነ ማርያም መግደላዊት የቀለ ሚስት ማርያም እነ ሰሎሜ እንህን የመሳሰሉት እናቶች የተደረገላቸው እያንዳንዳቸው በሕይወታቸው ክርስቶስ ያደረገላቸው ብዙ በጎ ነገር አለ። በተለይም ማርያም መግደላዊትን ወንጌላውያኑ እንደነገሩን እና ከዚያ ሰባት አጋንንት በተለያየ መንገድ ከሚያሰቃዩት ስቃይ አርፋ በሽታ ድና እንድትቆም ከሰው ጋር ተቀላቅላ እንድትኖር ያደረጋት፣ ክርስቶስ በሞተ ጊዜ፣ በተቀበረ ጊዜ ከፍቅሯ የተነሳ ጓደኞቿም ከፍቅራቸው የተነሳ በመቃብሩ ቦታ ተቤተው ሰውነቱ ሽቶ ለመቀባት ይሯሯጡ እንደነበረ ገና በጨለማው ተመልከተናል። እንዲህ ለሚፈልጉት ነው ክርስቶስ የተገኘው። መቸም ክርስቶስ በጾት አይደለም ክርስቶስ በድሜ አይደለም የሚቀርበን የሚያቀርበን በፈለግነው ልክ ነው ሴቶችም ወንዶችም ህጻናትም አዋቂዎችም በፈለግነው ልክ ይገኛል ሁላችን ሁላችንም እናገኘዋል እንደ በእውነት ይህን በአል በምናከብር ጊዜ መታወስም ያለበት ይሄ ስራው ነው ክርስቶስ ሰላም ለራጣቸው ሰላምን ሰጠ ደስታ ለራቃቸው ደስታን ሰጠ። አባታችን ከስቅለቱ ጀምረው የትንሣኤውን በአለሙም የምንወስደውን ትምህርት ጨምረው አስረድተውናል። የመሻታችንን ያህልም እናገኘዋለን ያሉት ዛሬ ባለችው በዛሬዋ ኢትዮጵያ ሁን ተፈናቅለው በየቦታው ተጠልለው የሚገኙ ማደሪያ፣ መኖሪያ የሚላስ የሚቀመስ የሌላቸው እየበረከቱበት፣ በቀያቸው በቤታቸው ያሉትም በኑሮ ውድነት በብዙ ምስቅልቅል ውስጥ ነው ያሉት። በዛ ላይ ውጥረት የነገሰበት ጊዜ ነው እና እርሶ በጦርነት በግጭቱ ጊዜም ምእመናኑም ብቻ ሳይሆን ነዋሪውም በሙሉ የትኛውን እምነት ሰባስበው የሚረዱበት መንገድ ሲፈልጉ በዛ ስራው የሚታወቁ እና እንደው ትንሣኤ ላይ ሰዎች እንዴት ማሰብ አለባቸው? ምን መደረግ አለበት ይላሉ? አንድ ሁለት ነገር የሚሉት ካለ የውይይታችን መቋጫ እናድርገው። እንግዲህ ክርስቶስ እኔ ልሙት እናንተ ኑሩ እያለን ነው የተሰቀለው መስቀል የተሸከመው በደል ኑሮበት ሳይሆን እኛን ወክሎ ስለ እኛ ነው የተሰቀለው የተቸነከረው፣ የለማው፣ የሞተው፣ የተቀበረው። አሁን እኛ ደግሞ እኔ ልኑር አንተ ሙት እናንተ ሙቱ እያልን ነው። በተቃራናል ሰዎችን የምናሳድደው እና በጣም ይገርማል። ቢሆን ቢሆን እንደ መምህራችን እንደ መሪያችን እንደ ክርስቶስ እኔ ልጎዳ አንተ ተጠቀም አንተ ዳን አንተ ኑር በተባባል መልካም ነበር። ያም ባይሆን ደግሞ አብረን እንኑር እንኳ በተባባል አብረን እንጠቀም እንኳን ብንባባል። አሁን ኢትዮጵያ ውስጥ ያለው መተላለቅ፣ መፈናቀል አንተ አትኑር እኔ ልኑር ማለት ነው። እግዚአብሔር የሰጠንን ዓለም አንድ ላይ ብንኖርባት ትበቃን ነበረ። እንድትበቃን አድርጎም ነው የሰጠን ግን እንዲህ አይነት የአብሮነት መንፈስ በመጥፋቱ ብዙ ወገኖቻችን ተፈናቅለዋል። አሁን በዚህ ወቅት ሰሜን ወሎ ብቻ አርባ ሰባት ሺህ ተፈናቃዮች አሉ። በተለይ ጃራ የሚባል ወደ ልኪሌር ወቃ ይባላል ከሰሜን ወሎ ዞን ወደ አፋር ክልል አዋሳኝ አካባቢ በቃ ውሃ የሌለው ዛፍ የሌለበት ምግብ የለ እንደ ቆሻሻ ማለት እችላለሁ ተጥለዋል። ወገኖቻችን ከአስር ሺህ ያላነሱ ሶስት ቀን በፊት ረቡለት ይጀ ነበር እና እኔ ይዣት የሄድኳት ብቻ ናት መጋዘናቸው ላይ የገባችው በጣም በሚገርም ሁኔታ እና በእውነት እንዲያው ይሄ ባህላችን እኔ እንደ ምሳሌ እኒህን አነሳው እንጂ በሁሉም ክልል በሁሉም አካባቢ እንዲህ አይነት ሰላም የራቃቸው፣ ደስታ የራቃቸው፣ የከፋቸው የቆዘሙ ብዙ አሉና እንደ ክርስቶስ ለእነሱ ሰላምን በመስጠት ማለት አይዟችሁ በማለት በማጽናናት ያለንን በማካፈል ደስታ እየሰጠን ሰላምን እንዲያገኙ እያደረግን ይህን የትንሣኤን በዓል በዚህ መልኩ ልናከብረው ይገባል ብዬ እንደው በድጋሚ አሳስባለሁ። እግዚአብሔር ይስጥልን። በጣም እናመሰግናለን አባታችን። በዚህ ሰዓት የሚከታተሉ በያሉበት የአቅማቸውን ለማድረግ የሚፈልጉትም ጭምር ትምህርቱን የወሰዱ ይመስለኛል። ቆንጂት፣ አባታችንን አመስግነን እንሰናበት። እሺ አባታችን፣ ብፁዕ አቡነ ኤርሚያስ ትትጉን አድርገን በአድማጮቻችን ስም እናመሰግናለን። መልካም በዓል ይሆንሎ። በደህና ይደሩ። እግዚአብሔር ይስጥልን አባታችን። አሜን፣ አሜን። እናንተም ደህና ሆኑልኝ። መልካም በዓል ይሆንላችሁ።

እግዚአብሔር ከኛ ጋር ሆነ Bezani hodane bonum toka

Hai, hai, hai, hai, የራዲዮ መጽሔት ዝግጅታችን ይቀጥላል። ተከታዩ ለሁላችንም የሚሆን ነው። ስለ ሕይወት የምናደራው ጨዋታ በየትኛውም የዕድሜ እርከንና የኑሮ ሁኔታ ውስጥ ሊሆኑ ይችላሉ። እስኪ አንድ በርቀት ካሉበት ሆነው በሐሳብ እናም ደግሞ በተጨባጭ ከዛሬ ከኑሮ ከሕይወት ጋር ሊያዛምዱ የሚችሉት አንድ ጥያቄ እንወርውርለው። ለእኔው የወረወርክልኝ ነው አሉላ። አዎን፣ እርግጥ መልሱ ታዲያ በፋንታዎ ራስዎን ጠይቀው ለራስዎ የሚመልሱት ነው። አብሮት ካለው ሰው ጋርም መነጋገር ይችላሉ። አዎን፣ ከሕይወት ምን ይፈልጋሉ? ይሄ ምናልባትም ዛሬ ዛሬ በብዙ መንገድ ይበልጥ የተወሳሰበ ከሚመስለው የኑሮ ፈተናና ከሕልውና ጥያቄ አንጻር መጠየቅ የማይቻል ጥያቄ ሊመስል ይችላል። በአንጻሩ ግን እንዲያውም ጥያቄው እንዲጠየቅ የሚያደርገውም ይኸው መመሳቀል ራሱ ሳይሆን አይቀርም። እርግጥ ነው ጥልቅና አዳጋች ጥያቄም ሊመስል ይችላል። እናም በመጠኑም ቢሆን ፈታ ፈታ ማድረግ የሚጋብዝ ለመሆኑ በሕይወቶ ማድረግ የሚፈልጉት ከሁሉ የላቀውን ስፍራ የሚሰጡት ጉዳይ ምንድን ነው? በአጭሩም ወድቆ ከመነሳት ማለቂያ ያለው ከማይመስለውና ከማይሞላው የዕለት ኑሮ ደፋ ቀና ትላንት ገና ከማለዳ ዕድሜ ከጀምረው የኑሮው ውጣ ውረድ ባሻገር በሕይወቶ አጥብቀው የሚፈልጉትን ነገር ለይተው ይሆን? ግድ የለም ከአሁን ቀደም ይህንን ጥያቄ ሆን ብለው ራስዎን ጠይቀው ባያውቁ እንኳ ዛሬም ከጠየቁ አይረፍድምና የበኩሎን እያሰላሰሉ ወደሚያደምጡት ከዚህና ከሌሎች ተዛማች ርዕሰ ጉዳዮች ጋር ወደሚያያዘው ቅንብር እንውሰደው። ዳዊት ወንድም አገኝ ከፍተኛ ተነባቢነት ያተረፉ ሁለት መጽሐፍት ደራሲና የአንጎል ሕክምና ባለሙያ ናቸው ዶክተር ዳዊት ወንድም አገኝ በቅድሚያ እንኳን ለብርሃነ ትንሣኤው በሰላም አደረሰዋል እንኳን አውራ ደረሰ ለብርሃነ ትንሣኤው ለአንተም ለቤተሰቦችም ለሚሰሙንም ሰዎች አመሰግናለሁ። የአእምሮ ሐኪም ነዎት። ከዚህ ቀደም አለማወቅና አለመኖር የተሰኙ ከፍተኛ ተነባቢነት ያገኙ መጽሐፍት ደርሰዋል። አሁን ያገኘሁት ካናዳ በቶሮንቶ ከተማ ባሉበት ነው። በስልክ የምንነጋገረው ወደ ዋናው ጉዳያችን ከመዝለቃችን በፊት ምን እግር ጣለዎት? ዘመዶቼ ኢትዮጵያ ነው ያሉት። እና ዘመድ ጥያቄ አደለም። ሳባቲካል የሚለው አለ። ዩኒቨርሲቲ በተወሰነ አመት መደዳውን ስታስተምር ስድስት አመት ወይ ከዛ በላይ፣ በመሀል ጥናት ለማጥናትም ጽሁፍ ለመጻፍም ለመሳሰለው የአንድ አመት የሰባቲካል ረፍት፣ ሰባተኛው ቀን አረፈ ከሚለው የመጣ ነው። በሱ እዚህ የካናዳ ዩኒቨርሲቲ ኦፍ ቶሮንቶ ውስጥ በቪዚቲንግ ስኮላርነት እና ክሊኒካል ፌሎነት እያገለገልኩ ያለሁት በዛ ምክንያት ነው ያለሁት። እንግዲህ ጥናቶ የሙያ ነክ ብቻ አይሆንም ብዬ ገምታለሁ። ሌላ መጽሐፍ የምንጠብቅ? አዎ መጽሐፍ እንኳን በእረፍት ሆነን ያለ እረፍትም ጽፈናልና አሁን ግዴታ ነው መጽሐፍ አለብኝ እየጻፍኩ ነው። የሚያወያዩ ብዙ ጥያቄዎችንም እንዲጠይቁ የሚጋብዙ መጽሐፎች። መጽሐፎን ተረድቻለሁ። ለአድማጮች እንደው ግልጽ ለማድረግ የማንበብ እድል አልገጠመኝም። ንባቡ እድል እንደተገኘ በዛ ጠለቅ ያለ የህይወት ጥያቄዎች በሚነሳበት መጽፎ ነው በስፋት የምንወያየው። አመሰግናለሁ። ዛሬ ግን በዚህ ሰዓት ለሚከታተሉ አድማጮቻችን ጭምር ነው የትንሣኤ ወግ የያዝ ነው። ከገራገር ሀሳብ ብንነሳ በዕለት ተዕለት ጊዜያዊ ነገሮች ወይም ጉዳዮች ውስጥ እንደምናደርገው በትልቁ በህይወት ውስጥም ምን እንደምንፈልግ መጠየቅ ያስፈልጋለሁ። ካልጠየቅን ማለት ነው፣ የጠየቁ ሰዎች ሊኖር ስለሚችሉ ከሆነስ ምን ፋይዳ አለው የሚለውን ይልቁንም ደግሞ እንደ ማህበረሰብ በአሁኑ ጊዜ ያሉብን አንዳንድ ተጨባጭ ችግሮቻችን ያን ጥያቄ መመለስ መቻል አይደለም፣ መጠየቁ በራሱ ተጨባጭ ጠቀሜታ ይኖረዋል ከሚል እሳቤ ነው ይሄንን የውይይታችን ትኩረት ለማድረግ የመረጥ ነው። ይቻላል ይላሉ ያስፈልጋልስ? እንዲህ ያለ ጥያቄ ማንሳት ጥሩ ጥያቄ ነው። ያው እንደምታውቀው መሰረታዊ የሆነ የህይወት ጥያቄ ነው አይደል እንጠይቀዋለን አንጠይቀውም የሚለው እንጂ የሚያከራክረን መጠየቅ ያለበት ጥያቄ ነው እንደ እንደኔ አስፈላጊ ነው ብዬ አስባለሁ ምንድን ነው ይሄ የሚፈልገው ከህይወት ብሎ አንድ ሰው ራሱ የማንጠይቅበት ምክንያት በብዛት መርግጥ እውነታው ማለት ነው ወደ ህይወት ስንመጣ መሀል ላይ ነው የምንገባው የተጀመረ ህይወት ውስጥ ነው የምንገባው አይደል የተጀመረ ህይወት ማለት ግናችን ብንወስዱ የቤተሰቦቻችን ወላጆቻችን የጀመሩት ህይወት ውስጥ ነው የምንገባው እና ወደ ምንጠናንም ተሳታፊነታችን ቀጣይ ነው። እኔ ብለን የምንጀምረው ነ መንገድ የለም ሁላችንም ይሄ እንትን የሚሆነው አሁን ሩጫ እንደዚህ አስር ሺህ ሜትር ምናምን ሲሮጡ ዙሪያ ይዞራሉ አይደለ፣ መሀል ላይ ገብቶ እንደመቀላቀልና መቀላቀልና እንደመሮጥ ነው። ስለዚህ ይሰማሃል፣ በደንብ ይሰማሃል። የተጀመረ ህይወት ያሉት እየኮረኮረኝ በደንብ እየተከታተልኩ ነው ዞሮ ውስጥ ነው የምትገባው። አንዳንድ ጊዜ በጣም የፈጠነው ማለት ትገባለ። አንዳንድ ጊዜ ባነሰ ፍጥነት ትገባለ። ግን ዞሮ ዞሮ ያንተ የጀመርከው ነገር አይደለም እና ከኛ ቀድሞ በተፈጠረ ዓለም ውስጥ ነው የምንመጣው። ያ ከኛ ቀድሞ የተፈጠረ ዓለም ደግሞ ከኛ በፊት የነበሩ ሰዎች ለራሳቸው እንዲመች አድርገው ያዋቀሩት ዓለም ነው። እዛው ስንገባ ከጅምሩ ፋታ እናገኝም። እንወለዳለን። ትንሽ ቆይቶ ትምህርት ቤት እንገባለን። የቤት ራሱ እንባላለን፣ እንደዚህ እንባላለን እያለ መሽከርከር ውስጥ በጣም እንቆያለን፣ እና በዛ ምክንያት ጊዜ ሰጥተን ምንድን ነው የምፈልገው ነገር፣ ለምንድን ነው መሽከረከረው ብለን አንጠይቅም። ስለማንጠይቅ አንዳንዴ ከህይወት የምንመኘውን እርካታና ደስታ ላናገኘው እንችላለን፣ ወይ ያገኘ ሲመስለን ትክክለኛው ቦታ ላይ ላናገኘው እንችላለን።

ጥሩ አድርገው መልሰዋል የጉዳዩ እ ሊሆን ይችላል እሺ አመሰግናለሁ ዶክተር ዳዊት በወጣትነት እድሜ ያለውንም ሰው አንቱ ማለቱን እንወጣለን እርስዎ ከፈቀዱና ይልቁንም ደግሞ ሰበብ መግቢያችን ደራሲ የስነ ጽሁፍ ሰው የኪነ ጥበብ ሰው ሲሆን እንደተፈቀደ የምናቀርበው ነገር አለ እሱን መንገድ ይከተላለሁ አመሰግናለሁ በቀደመ ሀሳብህ የተጀመረ ህይወት ነው ብለዋል በህይወት ውጣ ውረድ ውስጥ የመጠመዱም ነገር አንዳንዴ፣ ቀደም ብለህ እንዳልከው እንደኛ አገር ብዙም ችግር የሚበዛበት ውስጥ ሲሆን ይሄ ጥያቄ እንደው ቦታም ሰዓትም የሌለው የሚመስልበት አለ። በአንጻሩ ግን እንደው ገፍተን ካየን እንደውም በዚህ ሁኔታ ውስጥ መሆናችን ዛሬ ያለውን ምስቅልቅል የምናደርግ የማናደርጋቸውን ነገሮች በስስትም የሚደረጉ በትክክል ታስቦባቸው የማይመስሉ ወይም ከአንዳንድ መነሻዎች ሌላ ሰውን ህይወት ሊጎዳ የሚችል ነገር ወይም ህይወትን መንጠቅ ድረስ የሚደርስ ነገር ያስተዋልነው እና በስፋት ከእንደዛ አይነቱ አንጻር የግድ መንፈሳዊ ሰው ሳይኮን ማንም ተራ ሰው ለራሱ በሚጠይቃቸውና በሚመልሳቸው ውስጥ እውነት እንዲህ ነው ወይ ኖሬ ማለፍ ያለብኝ የሚለውን ነገር መጠየቅ ግድ አይደለም ወይ? ሰዎች ምን እንዲጠይቁ ያስባሉ? እዚህ ጋር ሰዎች መታወስ እንደ ህይወታቸው መለስ ብለው ሳዩት ኖሬ ያለሁ ማለት የሚችሉት የህይወትን እርካታ አለማግኘታቸውን ብቻ ሳይሆን፣ ዶክተር ዳዊት፣ አጽንዖት እየሰጠሁ ያለሁት የሌላ ሰውን ህይወት ሁሉ ማበላሸት ድረስ እየፈቀድን ይመስላል። በጣም ጥሩ ነው። አዳ ከመጀመሪያ አንዳንድ ጊዜ እንደዚህ አይነት ተመሳሳይ ጥያቄዎች ነገር ሲዳና አለመረዳት ችግር አለ። ሌሎች ውስጥ የምናንሰዎች ይህ መጠየቅ አለብን። ከዚህ ደግሞ ምክንያቱ ምንድነው? እኛ አንድ ሰው እኛ ብሎ ሲል እኔ የሚለይን ነገር መረዳትና ማወቅ ያስፈልገናል። ምክንያቱም በግለሰብ እነት ማን ነው ብለን ስንጠይቅ፣ የኛ አገር ግለሰብነት ለምሳሌ በዚህ በአሜሪካ ምናምን ጋር አይነት ግለሰብነት አይደለም። ብቻ ላይ ያተኮረ አይደለም ወጥ እራሱን የቻለ የሚለው ላይ እያተኮረ አይደለም። የኛ እኔነት ከሌላው ሰው ጋር ባለ ግንኙነት ላይ የቆመ ነው። ከአብን የሚሩችን ያለ እኔነት ስለል ቦናን በለማጣ በለማል በዚ ሀገር ሰው ላይ ነ አይጠይም ግንኙነታችን ማንነታችን ይወስናል። በዚህ ምክንያት በየትኛውም ሁኔታ ውስጥ ስንሆን እኔ ምንድን ነው የሚፈልገው ምንድን ነው እያረክ ያለሁት ነገር

በራሳችን መጠየቅ ስንጀምር፣ ሌላው ነገር አንድ ጊዜ ቆይተን የምንሄድ ነን እና የሚያልቅ የማይደገም ህይወት ነው ያለ የሚያልቅ የማይደገም ህይወት እንዳለ ራሴ ማስታወስ ተቻለ። ይህን የሚያልቅ የማይደገም ህይወት እንዴት ባደረገው እንዴት ብኖረው የተሻለ ብሆን እችላለሁ ነው ብለን እናስባለን። በሶስተኛ ደረጃ ከሰው ጋር ብቻ ሳይሆን እኔ በግሌ ከሰው ውጭ ከሆነ ጋር ያለኝንም ግንኙነት እንዳያደርገኛል። ለምሳሌ ከመንፈሳዊነት ጋር ተፈጣሪ ያለኝ ግንኙነት እንዳስብ ያደርገኛል። ከተፈጥሮ ጋር ያለኝ ግንኙነት እንዳስብ ያደርገኛል። ከተለያየ ማህበረሰብ ጋር ያለኝ የግንኙነት እንዳስብ ያደረገኛል። ያ ሲሆን በእኔ በግንኙነት የሚሆነው ነገር ሁሉ የተያያዘና እኔ ወቼ ብቻ ሄጄ ውጭ የማልፈታው መሆኑ የተፈታልኝ የተገለጠልኝ ይመጣል። ያ እርካታን ብቻ ሳይሆን ሰላምን ያመጣል። ጭኮላን ይቀንሳል። መቀበልን ይሰጣል። መቀበል ደግሞ ሊፈጥልን ይችላል ብዬ የማስበው ነገር መሰረታዊ የሆነ እኔ በመጣውበት ዘመን የመጣሁበት ቦታ የውድድር መሆኑን እንድረዳ አድርገኛ ጊዜ ነው ማለት ነው። የውድድር መሆኑ ማለት ምን ማለት ነው ማለት አባቶቻችን እናቶቻችን የጠበሙ ሰዎች ቀድመው አዋቅረው የሰሩት ዓለም ውስጥ የመጣ ነው ብዬ ሀለው ና ስለዚህ፣ ግን እነሱ ሲኖሩበት ከኛ ተገድረው፣ እኛም ስኖሩበት ደግሞ ለእኛ እንዲመችን አርገን ብናዋቅረው ከሚመጡት ሰዎች እንደተገደሩ ማወቅ አለብን ከሚመጣ ተፈጥሮ የተበደርን ማወቅ አለብን። እና በኃላፊነት ግንኖር አስኪድናል ብዬ አስባለሁ። የጥያቄውን ግዝፈት መጠየቅ ያለብንን ጥልቀት ያህል ብዙ ነገሮችንም አንዱ በአንዱ ላይ እንድንጠይቅ የሚያደረግ ስለሆነ አድማጮቻችን የሚፈልጉትንም ነገር የሚያገኙበት ይመስለኛል። ዶክተር ዳዊት የሚያልቅ የማይደገም ህይወት ብለሃል። በጣም ተደጋግሞ ጆሮ ውስጥ የሚያቃጭል ሌሎችንም እንደው የሚያነቃ የሚመስለኝ አባባል ነው። ቅድም በጠቅላላው በደምሳሳ ለሁሉ ሰው የሚሆነውን ካለብን ችግር አንጻር እንዳልከው እንደው የቅንጦት ይመስላል ብሎ ለሚነሳው በትኩረት መታየት የሚችሉ ነጥቦችን አንስተሃል። ለሞላለት በጥቅስ ውስጥ ነው የሞላለት ምለው ከኑሮ ጋር የተገናኘውን ነው። በጉልበት በኃይል ሊሆን ይችላል። ለሞላለት በጊዜው ያለበት ህይወት ሁሉም ነገር በቂም፣ ምናልባትም ደግሞ የሚቀጥለው ከዚያ የበለጠ ሀይል ከዚያ የበለጠ ተጽዕኖ የማድረግ አቅም ብቻ ሊመስል ይችላልና፣ የሞላለት ሰው ምን ይጠይቅ? ያን ቅድም ያሉትን ኃላፊነት ኖር ያለው ማለትን እንዴት አድርገው ይጠይቅ? ዞሮ ዞሮ ግን እንዳሉት ብልጭ ብላ ለምታልፈው ህይወታችን 50 የሚሆን መቶ ዓመት በተለይ ደግሞ ትርጉም ያለው ህይወት አንኖር ካለፍን እና እሱን እስኪ ደግሞ የሚመለከቱ አንዳንድ ነጥቦችን ይፈንጥቁ አንተና አንተ የነ ይቅርታ ጠይቃለሁ። አንድ ስብከት ምናምን ውስጥ እንደዚህ የለውበትም፣ ግን ቤተክርስቲያን ከተማ ነገር መጽሐፍ ላይ ካነበብ ነው ሲጠንቅ የሚመጣልኝ ት የቆመ የመሰለው እንዳወድ ሲጠንቀቅ የሚል ነገር አለ መጽሐፍ ላይ። መምሰልና መሆን ሁሉ ይለያያል አይደል? ብዙ ጊዜ እኛ የምናምታታው፣ የሞላልን ይመስለናል እንጂ አይሞላም። የምንፈልገውን ነገር እስክናቅ ድረስ መሙላት የሚባል ነገር አይኖረውም። ገንዘብ ልናገኝ እንችላለን፣ በጣም ብዙ ገንዘብ ልናገኝ እንችላለን። ግን ብዙ ገንዘብ አላቸው ሰዎች ስናይ እዚህ ጋር በቃይ ሲሉ በብዛት አናስተውልም። በተለይ እና ሁልጊዜ ሲሞላልን እንኳን የጎደለብንን ማወቅ ያስፈልጋል። አንድ የጎደለብን እንግዲህ ሌላ ሰው ነው ቅድም ያነሳውት አንዳለ እኔ ሞላልኝ በምለው ልክ ከሰዎች ጋር በግሌ ከማህበረሰብ ጋር ከመንፈሳዊነት ጋር ከተፈጥሮ ጋር ባለኝ ግንኙነት ምን ጎድሎብኛል ብለው ማሰብ ያለባቸው ይመስለኛል። አየ እንግዲህ ምን ይመስለኛል አሉላ ሰው ስትሆን ሞላ፣ ሰውነትን ስትቀበል ሞላ። ጎደለው ጥያቄ ውስጥ አይገባም። ምንም ነገር ያልሞላለት የጎደለበት የምትለው ሞላነት የምትለው ሰው የሚያስፈልገው ነገር ብዙ የተራራቅ አይሆንም። በሰውነት ደረጃ ስታየው ማለት ነው። አንድ እሱ ነው። ሁለተኛ ደረጃ ግን በጣም እንግዲህ እኛ ሀገር በጣም በጣም አድርገን የምንወያይበትም ሰዎች እንዲረዱት የሚያስፈልገው ነገር ሲሞላልን፣ በትምህርት ጥቅስ እንዳረከው ሲሞላልን ለምን እንደሞላልን መጠየቅ ያስፈልጋል። ለምንድነው ይሄ የምንለው? በአለም ላይ ያለው በምድር ላይ ያለው እንግዲህ ኢኮኖሚስቶችም መጠ የበለጠ ያስረዳሉ። እኛ በጣም በቁንጥል በሚገባ እኔ በሚገባይ በምድር ላይ ያለው ሀብት ውስን ነው፣ ውስን ነው ሁሉ ጊዜ። ስለዚህ ሰዎች ሞላልን ብለው በየትኛው መንገድ ሲሞላላቸው ከዚህ ከውስኑ ላይ ወስደው እንደሆነ ማስተዋል አለባቸው። ሰርተው ሊሆን ይችላል፣ ነፍተው ሊሆን ይችላል። እሱ ምን ጥያቄ የለውም፣ ያስመሰግናል። ግን ከውስኑ ላይ ወስደን ስለሆነ የሚሞላልን ዋናው በምድር ላይ የመኖር ኃላፊነት ማካፈል ነው። እኔ እንደዛ ብዬ ነው ማምራ እና መጠየቅ ስትጀምር፣ ወልቶልን መጠየቅ ስትጀምር፣ አንደኛው የሚመለስልህ ጥያቄ ይሄ ነው ማለት ከዚህ በጣም ውስም ከሆነ ነገር ለምሳሌ አንድ ድሶ ዳቦ ከሆነ ያሉ ያ ድሶ ዳቦ ለሌላው ሰው ግማሽ ነው የሚከፋፈል፣ የቀረው ማለት ነው አለ ከሌላ ያንስበታል ይጎልበታል። ስለዚህ መጠየቅ ስትጀምር ያገኘኸው ነገር የሞላልህ እንኳን ከሌሎች ጋር የወሰድከው መሆኑን እንድትረዳና ትርጉም የሚሰጠው ሕይወት በዛ ልክም ባይሆን እንኳን በተወሰነ መልክ ማካፈል እንደሆነ አመላካች ይሆናል ብዬ አስባለሁ። ዶክተር ዳዊት የሀሳቡን ቀደም ብዬ ደጋግሜ እንዳልኩት ጥልቀት ያህል ለቅምሻ ያህል ባነሳነው ውስጥ ጥያቄ ማጫር የቻለ ይመስለኛል። በዚህ ሰዓት የሚከታተሉ አድማጮቻችን እርስ በርሳቸው እንዲነጋገሩ ከራሳቸውም ጋር ይህን ጥያቄ አንስተው መላልሰው ጥያቄ አድርገው እንዲያቆሙት ድል የሰጠ ይመስለኛል። የበዓል ወግ ሆነና በምጥን ሀሳብ ነው የተነሳ ነው የተነጋገር ነውም ያንን ያህል ለዚህ ግዙፍ ሳቤ መግቢያ ላይ ቀደም ብዬ እንደጠቀስኩት አለመኖርና አለማወቅን የመሰሉ መጽሐፍት ጽፈዋልና የእኔና የእርሶም ውይይት እየተጀመረ ነው የሚመስለኝ። የሚቀጥለው ዕድል እንዳገኘው መጽሐፎን በአግባቡ አንብቤ ተረድቼ ሰፋ ላለ ምናልባትም የቴሌቪዥን መስኮት ላይ የሚመጣ ውይይት እንደምናደርግ ተስፋ አድርጋለሁ። ለአሁኑ ግን ልግ አመሰግናለሁ። እግዜር ስጥልኝ ሻላየ uh

አሁን ደግሞ የአዲስ አበባውን መስኮት እንክፈት። ንጉሴ አክሊሉ የመስኮቱን መከፈት በመጠባበቅ ላይ ይገኛል። የዛሬውን ዕለት የትንሣኤውን እስኪ እናስታውሰው ውለታውን፣ ክብሩን ለመቀደስ ሲል የፈጸመውን አምስት ሺህ ዓመታት ደግሞም ከአምስት መቶ ወድቆ የኖረውን Kasi ol got to. አድኖና አልሞቶ ክርስቶስ ከሙታን ተለይቶ ተነሳ በታላቅ ኃይልና ስልጣን፣ አዳምን ነጻ አወጣው፣ ሰይጣንንም አሰረው። ዛሬ ተርላ ደስታ ደስታ ሰላም ሰላም ደስታ ሆነ። እንኳን እንኳን ለብርሃነ ትንሣኤው አደረሳችሁ አደረሳችሁ። መልካም በዓል ይሆንላችሁ። ትናንት ቅዳሜ ከምሽቱ አንድ ሰዓት በአስር ሺዎች በሚቆጠሩ በመላው ዓለም ባሉ አብያተ ክርስቲያናት በአንድ አይነት የማህሌት ቃል በአንድ አይነት የሰዓታት ቃል በአንድ አይነት የቅዳሴ ቃል በአንድ አይነት የወንጌል የጳውሎስ መልክት በአንድ አይነት ስብከት ሁሉም ምሽቱን ሌሊቱን እግዚአብሔርን ሲያመሰግኑ ትንሣኤውን ሲያበስሩ የተቀበለውን ጸዋተው መከራ እያሳወሱ፣ የዛሬው ትልቁ ኃይለ ቃል የበዓሉ ትንሣኤከ ለእለ አመነ ብርሃነ ከፈኑ ዲቤነ ትንሣኤህን ላመን ለኛ ብርሃንህን ስደድልን የሚል ነው። ትንሣኤከው ለእለ አመነ ትንሣኤከው ለእለምን እንዲህ እያሉ ሲያሸበሽቡ ነው ያደሩት። እንኳን እሱ የፈጠረው የሰው ልጅ ቀርቶ ዛሬ ምድር ራሷ ተርላ ደስታ አድርጋ ነው ትናንት ምሽቱን፣ ዛሬም ቀኑንና አሁን ምሽቱን እያሳለፈች ያለችው በክርስቶስ ደም ታጥባለችና ነው። ምድርም ዛሬ ሐሴት ታደርጋለች። ምድርም ዛሬ ሐሴት ታደርጋለች፣ በክርስቶስ በደሙ ታጥባለች፣ በክርስቶስ በደሙ ታጥባለች እያሉ ወደ ሥርዓተ ቅዳሴው ነበረ ያምሩት እኩለ ሌሊት መንፈቀ ሌሊት ሲሆን ሥርዓተ ቅዳሴው አይሁድ ኢየሱስ ክርስቶስን ይዘውት የተቀበለውን ጸዋትወ መከራ እያስታወሱ ዲዮስቆሮስን ቅዳሴ የእሱን ጸዋትወ መከራውን የሚያስታውሰውን ከምንባቡ መካከል የማይሞት እሱ ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ እያሉ እንዲህ እያደረጉ በግዕዝ በአማርኛ በአማርኛ በግዕዝ ሚስጥሩን ለምዕመናን እየገለጡ የቅዳሴ ስነ ስርዓቱን ሞቅ ደመቅ ባለ ሁኔታ አከናውነውታል። ዛሬ ደስታ ሆነ፣ ዛሬ ደስታ ሆነ፣ በትንሣኤው የሰው ልዳነ፣ በትንሣኤው የሰው ልዳነ አማኑዋማኑማኑማኑዋማኑ እያሉ እንግዲህ ወደ የቤታቸው ሲሄዱ ጠዋፋቸውን አብርተው በግራ በቀኝ ነገ ማዕዶት ነው መሸጋገሪያ ሀምሳ ፋሲካ። በአጠቃላይ ሙታንን ያድን ዘንድ የሞት ሞትን ሽሮ ወደ አምላክ ሄደ፣ ወደ ኋላ ታስሮ እኔ ልሙትልህ፣ እኔ ልንገላታ በተንከራተትከው በተቀስከው ፈንታ የብርሃን አክሊልን ለሰማይት ያደለ ከለሜዳ ለብሶ ቀራንዮ አለ። ምድርም ዛሬ ልጄን ሳሮን፣ ንጉሴ አክሊሉ ገብረ ኪሮስን አመስግኜ በዚሁ የዛሬ ዝግጅቴን ላብቃ። በሚቀጥለው አስራ አምስት ቀን እንገናኝ። እንደገና በድጋሚ መልካም በዓል እመኛለሁ። ንጉሴ አክሊሉ ለዝግጅት እናመሰግናለን። መልካም የትንሣኤ በዓል ይሁንልህ። የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንዶች እንዲሁም በኢትዮ ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበድና ቆንጅታ የነን በዚሁ ተሰናበትን። Salaam. <tries> लासातम दो गवराई भाईinga प्रकाशलातम दो कोई नालो लासातम दो गवराई भाईinga राशिलासातम दो कोई नालो चीपलासातम दो ये घेता सकालात शल्लमवालवालला ये घेता सतरात शल्लमवालवालला ये मध्ये ते अटाराशीत शल्लमवालबशाश ये मध्ये ते अटाराशीत शल्लमवालबशाश ये